i saw them ባለፈው ሳምንት ግጭት በተፈጠረባቸውና በሰውና በንብረት ላይ ጉዳት በደረሰባቸው የደቡብ ክልል ሶስት ከተሞች የሚገኙ የወረዳና የዞን አመራር አባላት ኃላፊነት ወስደው ስልጣናቸውን በፈቃዳቸው ሊለቁ እንደሚገባ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋን ጽዮን ግርማ አነጋግራ ተከታዩን ዘግባለች። የጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋ ማምሻውን ለአሜሪካ ድምፅ እንደተናገሩት ጠቅላይ ሚኒስትር አብይ አህመድ ዛሬ በወላይታ ሶዶ ከተለያዩ የህብረተሰብ ክፍሎች ጋር ባደረጉት ውይይት በሶስቱ ከተሞች የዞንም ሆኖ የወረዳው ኃላፊዎች ለደረሰው ጉዳት ኃላፊነት ወስደው ከስልጣናቸው እንዲለቁ ጠይቀዋል ብለዋል። ግጭቶቹ የተከሰቱባቸው አካባቢዎች በዋናነት ሲዳማ አዋሳ አካባቢ እንዲሁም ወልቂጤ፣ ጓጌና ቀቤና አካባቢ ግጭቱን በማባባስም ይሁን እንዲሁም ኃላፊነት ወስደው ባለመስተካከል አመራር ሲሰጥ የነበሩ ዞንም ሆነ የወረዳ አመራሮች ኃላፊነት ወስደው ከስልጣናቸው እንዲለቁ ነው ጠቅላይ ሚኒስትሩ ጥያቄ ያቀረቡት። እንዲሁም የፈልግ መንግስት ስርአት ይህንን እርምጃ በማያወስዱት ላይ የገቢን እርምጃ እንዲወስድም ጭምር ነው እና ህብረተሰቡን ወይም በገበ እንዲከታተል፣ በተለይ ደግሞ ጉዳት የደረሰባቸውን ማቋቋም ጉዳት ያደረሰብኝ የሚባለው የፍርስክር እንዲክስ እና ወደ ቀድሞ ኑሯቸው እንዲመለስ ነው። ይሆ ነው። በዩኒስኮ የተመዘገበውና የሲዳማ ማህበረሰብ የፊቼ ጨምበላላ ዘመን መለወጫ በዓል ዋዜማ በሐዋሳ ከተማ ባለፈው ማክሰኞ ሲከበር ና ሰኞ እለት ደግሞ በወልቂጤ ከተማ በኳስ ጨዋታ ቡድን ደጋፊዎች መካከል በተነሳ ጸም መነሻነት በተፈጠረ ግጭት ከፍተኛ ጉዳት መድረሱ ይታወሳል። በዚህም በሐዋሳ በወላይታ ሶዶ ና በወልቂጤ የአስራ አምስት ሰዎች ህይወት ማለፉ ወደ መቶ የሚጠጉ ሰዎች መቁሰላቸው ንብረት መውደ ና ነዋሪዎች መፈናቀላቸው የሚታወስ ሲሆን ግጭቱን ተከትሎ የአሜሪካ ድምጽ በወቅቱ ያነጋገራቸው ነዋሪዎች ግጭቶቹ በከተማዎቹ በሚነገርና በሚሰራጨው የተጋነኑ የቁጥር መረጃዎች ተባብሰው እንደነበር በእነዚህ መረጃዎችም የእኔ ብሔር እዛ እየተጠቃ እኔ ለምን ዝም ላለው በሚል ተነሳሽነት ለከፍተኛ ጸብና ጥፋት እንዲጋበዙ ማድረጉን ነዋሪዎቹን ጠቅሰን መዘገባችን ይታወሳል። ጉዳቶቹ በደረሱበት አካባቢዎች ሁኔታውን የሚያበርድ የጸጥታ ኃይል እንዳልነበር የአይንማኝ ነኝ ያሉ ነዋሪዎችን ጠቅሰን መዘገባችንም አይዘነጋም። ወደ ደቡብ ተጉዘው ባደረጉት በዚህ ውይይት ላይም ምንም ፖለቲካ ብትነግዱ ሲደመር ትርፉ ዜሮ የሚሆንበት ጊዜ ሩቅ ስለማይሆን ፖለቲካ እየነገዳችሁ ሺህ ዓመት እንደማይኖር አውቃችሁ እንድትሰበሰቡ ነው መመክራችሁ ሲሉ ምክረ ሀሳባቸውን ለግሰዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።